ፕሬዚደንት ዶክተር ሙላቱ ተሾመ ሁሉም የፖለቲካ ኃይሎች የሚሳተፉበት መድረክ እንዲያዘጋጁ መኢአድ ጥሪ ያቀረበ። ፕሬዝደንቱ ከወር በፊት የፓርቲውን አመራሮች ማነጋገራቸውን ያስታወሰው መኢአድ በጎውን ጅምር እንዲገፉበትና ወቅታዊ ጉዳዮችን በማካተትም መድረኩን እንዲያሰፉት ጠይቋል። እስክንድር ፍሬው ዘገባ አለው። የመኢአድ ጥሪ መነሻ የፓርቲው አመራሮችና የአገሪቱ ፕሬዝዳንት ውይይት ነው። በአዲስ አበባ ያለውን የቤቶች መፍረስ እንደዚሁም በኦሮሚያ እና በአማራ ክልሎች ያለውን ወቅታዊ ሁኔታ አስመልክቶ ለሀገሪቱ ጠቅላይ ሚኒስትር፣ ለፕሬዝዳንቱ፣ ለተወካዮች ምክር ቤት አፈጉባኤና ለፌዴሬሽን ምክር ቤት አፈጉባኤ ደብዳቤ መጻፉን ፓርቲው አስታውሷል። ደብዳቤውን የተመለከቱት ፕሬዚዳንት ዶክተር ሙላቱ ተሾመ ታዲያ የፓርቲውን አመራሮች ወደ ቤተ መንግስት በመጥራት አነጋግረዋል። ከፕሬዝዳንቱ ጋር የተወያዩት የመያድ ሊቀመንበር ዶክተር በዛብህ ደምሴና ተቀዳሚ ምክትል ሊቀመንበር አሰፋ ሀብተወልድ መሆናቸው ተገልጿል። ውይይቱ በአንድ አጀንዳ ላይ ብቻ ቢያተኩርም በጎ ጅምር እንደነበር የመያዱ ሊቀመንበር ዶክተር በዛብህ ደምሴ ይናገራሉ። በብዛት አነጋገሩን የቤቱ መፍረስ የሚያሳዝን መሆኑ ምንም እንኳን ህጋዊ ባይሆንም ቤቱ በክረምት መፍረስ አልነበረበትም። ከአሁን በኋላ አይፈርስም። እንደዚህ አይነት የነገሩ። ሌላው እኛ ብቻ አይደለንም የኢትዮጵያን ፖለቲካ ልንፈታ የምንችለው። ጉዳዩ የሚመለከታቸው በሙሉ ከመንግስት ጋር መወያየት አለባቸው። የጥሩ ጅማሮ ነው። ሌላውንም እንደዚሁ አንድ ላይ አሰባስቦ ማነጋገር ያስፈልጋል ብለን አስረድተናል። የመጀመሪያ የሆነው የፕሬዝዳንት ዶክተር ሙላቱ ተሾመና የተቃዋሚው መኢያድ አመራሮች ውይይት ለቀጣይ ግንኙነት መንገድ የጠረገ ይመስል እንደነበር ያብራሩት ደግሞ ተቀዳሚ ምክትል ሊቀመንበሩ አቶ አሰፋ ሀብተ ወልድ ናቸው። እያንዳንዳችን ለሀገራችን በቅንነት ማሰብ አለብን። እኔ ርዕሰ ብሔር ስለሆንኩ ከማናቸውም የፖለቲካ አካባቢ ነጻ ነኝ። በአገር ጉዳይ እንመካከራለን። የማማከሩን ነገር እገፋበታለሁ ብሎ ነው። የተለያየ ነው። ነገር ግን እስከ ዛሬ ተጠርተን ያደረግነው ምንም አይነት ንግግር የለም። የዚህ አይነቱ ጅምር መቀጠልና ከፍ ወዳለ መድረክ ማደግ አስፈላጊ መሆኑን የመያድ አመራሮች ተናግረዋል። አሁን ባለው ሁኔታም ፕሬዝዳንቱ ገለልተኛ መሆናቸውን ሊያስመሰክሩ ሁሉንም ወገኖች ያሳተፈ የውይይት መድረክም ሊያዘጋጁ እንደሚገባ አስረድተዋል። የመያድ ምክትል ፕሬዚዳንት ሙልጌት አበበ ይህንኑን ያብራሩት ከላይ ከትልቁ ቦታ ጀምሮ እስከ ታች እስከ ቀበሌ ድረስ ያለው ሕዝብ የሚወክለው ገለልተኛ የሆነ አካል ተቋቁሞ ብሔራዊ የሆነ እርቅ ሊመሰርት የሚችል አካል በትክክል ሕጉ እንደሚለው እና እሳቸውም ገለልተኛ ሆነው ገለልተኛ የሆነ አካል የሀገሩ ችግር በሀገሩ ልጆች ና ገለልተኛ በሆነ አካል ሊያደርጉ መያድ ጽኑ እምነቱ ነው። በመላው ኢትዮጵያ አንድነት ድርጅት መያድ የተንጸባረቁትን ሀሳቦች በተመለከተ ከፕሬዝዳንቱ ቢሮ ምላሽ ለማግኘት እየሞከርኩ ነው። እንደተሳካ ይቀርባለሁ። መያድ እንደዚህ አይነቱን ጥሪ ያቀረበው ወቅታዊው ሁኔታ እንዳሳሰባቸው የገለጹ የተለያዩ ተቃዋሚ ፓርቲዎች መግለጫ እየሰጡ ባሉበት ወቅት ነው። ወቅታዊው የኢትዮጵያ ሁኔታና የፕሬዝዳንቱ ሚና ለበለጠ ውይይት የሚጋብዝ የምሁራንን አስተያየትም የሚጠይቅ ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ